የሁለቱን የኢህአደግ አባል ፓርቲዎች ህወሓትንና አዴፓን ጋዜጣዊ መግለጫዎችና የገቡበትን የፖለቲካ ፍጥጫ መነሻ ያደረገ የሁለቱ ወገን እይታ ክርክር ነው። ሰጥ አገባ ለምሽቱ ይዞ የቀረበው። ተከራካሪዎች አቶ የማነ ካሳ በመቀሌ ዩኒቨርሲቲ የሕግ መምህር፣ አቶ ባንታየው ሽፈራው በባህርዳር ዩኒቨርሲቲ ፖለቲካ ሳይንስ መምህር፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ወደ ክርክሩ እንሄድ። እንግዶች የሁለታችሁንም አመሰግናለሁ። ከትላንት በስቲያና ትላንት በህወሓትና አዴፓ ያልተለመዱ ማለት የሚቻሉ የሁለቱን ድርጅቶችም አቋምና ግንኙነት ጥያቄ ውስጥ የከተቱ የሚመስሉ ሀሳቦች የታጨቁባቸው መግለጫዎች ወጥተዋል። ይልቁንም ደግሞ ዛሬ በአገሪቱ በሚታየው ውጥረትና በቅርቡ ከተፈጸሙ ከፍተኛ ባለስልጣናት ግድያ አንጻር የፖለቲካ ውጥረቱ እየተጋጋመ እየተባባሰ ሄደ ይመስላል። እስኪ የእናንተን መሰረታዊ ጭብጡን የተመለከተ ግምገማ እናስቀድም። አቶ የማነ ከርሶ ሶል ጀመር የህወሓትን ማዕከላዊ ኮሚቴ መግለጫ ያስቀድሙና ወደ አዴፓ ወስዶታለው። ጥሩ ያው እንግዲህ ከዚህ ከቅርብ ጊዜ ጊዜያት አመታት ወደዚህ ያደግ እንደያደግም እንደገመደመው ፓርቲዎቹም በመካከላቸው ያለ ግንኙነት ያደግ ድርጅቶች ጥሩ እንዳልሆነ ደንግመው ነው። ምናልባት የምታስታውስ ከሆነ አሉላ፣ ከአንድ አመት በፊት ከአንድ አመት ምናምን በፊት ማለት ጠቅላይ ሚኒስትር ዶክተራዊ አምር ከመመረጣቸው በፊት ሁሉም ድርጅቶች፣ አራት ድርጅቶች አመራል መጠቸው የፕሬስ ኮንፈረንስ በቴሌቪዥን ሰጠው ነበር እና መራሃልባ ግንኙነት ምናምን የሚል በመካከላቸው እንዳላቀ ተቀምጠ ነበር። ስለዚህ ቢያንስ ቢያንስ ኦፊሻሊ ከተናገርበት ከዛ ጀምሮ በምናይበት ጊዜ በፓርቲዎች መካከል በተለይ በዚህ አንድ አመት ውስጥ ደግሞ መተማመን እና መወር የቆየበት ሁኔታ ስብሰባ አንድ ላይ ተሰብስቦ ከስብሰባ ከወጡ በኋላ ወደ ክልላቸው ከተበለሱ አንዱ ሌላውን የሚከስበት ሁኔታ ነው የነበረው ወይ ደግሞ ህዝቡ ማንም ህዝብ በሚያውቀው ማለት ነው። ምንድነው አንድ ነው ያሉት ወይ እንዴት ነው ኢህአዴግ የለም ስባል የተደረሰበት ሁኔታ ነው የነበረው። እና ስለዚህ ከዚህ ተነስቶ ኦፊሽል በኦፊሽል ደረጃ እንደ ኢህአዴግ እንግዲህ በምርጫ ህጋችንን በፖለቲካ ፓርቲዎች ምዝገባው ህጋችንን በምናይበት ጊዜ ግንባር መመስረት የሚቻለው የጋራ ፖለቲካዊ ፕሮግራም ይዘነ የሚለው እንግዲህ የጋራ ፖለቲካዊ ፕሮግራም አንዱ አብዮታዊ ዲሞክራሲ ይዘ ነው የተመዘገቡት። ከዛ በኋላም በመግለጫ እንግዲህ ከስም ቀየር አልፎ ብአዴን ወደ አዴፓ ተቀይሮ አቶ ዮሐንስ ባያሌም የጋራ ፖለቲካ ፕሮግራማቸውን አዴፓ ዲሞክራሲ የከሰረ ነው የሚል ሌላኛው ኦፊሻል የሆነ በመካከላቸው ድርጅቶች መሰረታዊ የሆነ ግንኙነት እንደሌላቸው ይፋ የተደረገበት ሁኔታ ነው የነበረ። ስለዚህ ይህም ተከትሎ አንዱን ሌላውን በመግለጫ መውቀስ መወቃቀስ የነበረ ነው። እንዳልከው ግን ያገኙ የህወሀትና ኢትዮጵያ በጣም ጠንካራ ያለቀዚ ገዝች ከነበሩት ከተለመደ ድርጅቶች ለየት ባለ መልኩ ጠንከር ያሉ መልክቶች የተላለፉበት ነው። እኔ እዚህ ትግራይ ውስጥ እንዳለም የህዝቡ ስሜት የሚጋራ እና እዛ ከመሆን አንጻር ፊት ለፊት ያለውን ችግር ዝም ብለህ አብረና አለሁ እያልክ ነገር ግን ታትኖር እንትን እያልክ ከመሄዱ ይልቅ እውነታውን ትክክለኛውን ነገር ሰንድቶ ወጥቶ ከዛ በዛ መነጋገር የሚቻልበት ሁኔታ ማስተካከል ያለበት ሁኔታ ስምምነት እንዳይኖር ምክንያት ስምምነቶችን የሚያቀራረቡ ካሉ መቀራረብ የሚቻልበት ሁኔታ ካለ ማስተካከል የሚቻልበት ሁኔታ ካለ ማስተካከሉ ማተኮር ስለሚጠቅም ችግሮችን በግልጽ አውጥቶ እንዲህ ነው አብሬ መስራት አልችልም የሚለው እኔ ትክክለኛ ነው እላለሁ። እንደዚህ መሆን ባይኖርበትም በተለይ አገሪቱ ያለችበት ሁኔታ ነገር ግን የሉም ነው አልነበረም። ይህ መግለጫ ደስ ወጣ እንጂ ኦልሬዲ ያደግ ከሞተ ቆይቷል። በተለይ ደግሞ ከአዴፓ ጋር ነው እንግዲህ ትንሽ ለየት የሚያደርገው የኢህአዴግ ህወሀት ማዕከላዊ ኮሚቴ ያወጣው አዴፓም በግልጽ ይቅርታ ል የጠየቀበት ሁኔታ ችግሮችን እንደ ምክንያት ኛ አድርገው ያስቀመጠበት ሁኔታ አለ። ከዛ በተጨማሪ ከአዴፓ መግለጫ በተለየ መልኩ ኢህአዴግ እንደ ኢህአዴግም አቋሙ በክርስቶን ቶች ጥያቄ አንስቷል ና አዴፓ ብቻም አይደለም ህወሀትም የወቀሰው። መልካም ወደ አቶ ባንታየሁ ልለፍ። አሁን ያለውን ሁኔታና ድርጅቶቹ የሄዱበትን መንገድ የመግለጫዎቹንም መሰረት በርሶስ በኩል እንዴት ይመለከቱታል? እኔ ነገሮችንም አየው አሁን የተፈጠረ መሆኑ አጠቃላይ በኢህአዴግ ውስጥ ያለውን እንቅስቃሴ ከኢህአዴግ አፈጣጠር ነው ወይም ኢህአዴግ ስሪት ጋር ነው አያይዘ ማየት እንፈልጋል። እንደምናውቀው ኢህአዴግ በስሪቱ በህዋት የበላይነት የተዋቀረ የአራት ድርጅቶች ግንባር ነው። ይህ ግንባር ላለፉት አስርት አመታት በህዋት ሄጂሞኒክ የሆነ ሚና የበላይ ተሳትፎ ነው የሀገሪቷን ፖለቲካ ሲዘወር የነበረው። እንደሚታወቀው በባለፈው ዓመት ጀምሮ በመጣው የሀገራችን ውስጥ የመጣው የፖለቲካ ለውጥ የህዝቡ ሰብአዊና ዲሞክራሲያዊ መብቶች እንዲከበር፣ ፍትሀዊነት እንዲሰፍን፣ እኩልነት እዚህ ሀገር እንዲመጣ በጣም ታግሎ ስለነበረ ኢህአዴግን በመገደድ ይህ ለውጥ የግድ መምጣት አለበት ሀገራችን እንደ ሀገር የምትቀጥል ከሆነ ብሎ እነዚህ ለውጥ የመጣው ይህ ለውጥ ሲመጣ እንግዲህ ያን ሄጂሞኒክ የሆነውን የበላይነቱን ጨብጦ ለመቆየት የሚፈልገውን አካል ይዘፋል። ስለዚህ ሪዚስታንስ መኖሩ የማይቀር ነው። ስለዚህ በኢትዮጵያ ውስጥ ፖለቲካ ለውጥ በመምጣቱ ኢህአዴግ ባላንሱን አጧል። ቢከዚ ኢህአዴግ በአፈጣጠሩ በስሪቱ በአንድ የግንባሩ አባል ዘዋሪነት የሚንቀሳቀስ ግንባር ነው የነበረው። ይህ ባላንስ ማጣት ነው ከለውጡ ከመጣበት ጊዜ ጀምሮ እስካሁን ያሉትን አጠቃላይ ውዝንብሮች የፖለቲካ ትኩሳቶች ከፍ እያደረገ ያለው ይ ነው የማስበው። መልካም ታ ወደ ተነጣጠሩ ጭብጦች እንግባ። አሁን ደግሞ ከአቶ ባንታየሁ ጀምርና ወደ አቶ የማነ አልፋለሁ። እስኪ በቀድሚያ በህወት ማዕከላዊ ኮሚቴ የተሰጠውን መግለጫ ፍሬ ነገሮች ሰባት ነጥቦች የያዘ ነገር ግን በርካታ ሀሳቦችን የሚያነሳ መግለጫ ነው ህወት ያወጣው። በየጊዜው እየተከማቸ የመጣው በተለይም ካለፈው ዓመት ጀምሮ የአገሪቱን ህልውና አደጋ ላይ የሚጥሉ ሁኔታዎች እየተበራከቱ፣ የአደጋው ፍጥነት በየቀኑ እየጨመረ በመሄድ በቅርቡ በከፍተኛ የአገሪቷ ወታደራዊና የክልል አመራሮች ላይ ያጋጠመው በግፍ የመገደል ደረጃ ደርሷል ይላል። የህወሀት ማዕከላዊ ኮሚቴ መግለጫ በመንደርደሪያው በዋናነት ግን ለደረሰው ፈተና አዴፓ ራሱን ከፍተኛ አመራሮች የሞቱበትን ድርጅት ተጠያቂም ያደርገዋል። በአገሪቱ ለሚታየው ምስቅልቅልም ይቅርታ መጠየቅ አለበትም ጭምር ነው ያለው። አቶ የማነ ቀደም ብሎ እንደጠቆሙት አቶ ባንታየሁ ያን መግለጫ እንዴት ተመለከቱት? ያስፈልጋል። ያም መግለጫ ማየው ከዚህኛው በቅርቡ በተፈጠረው አሳዛኝ ክስተት መነሻ ያደረገ ነው ብዬ አይደለም ማስበው። ይህ ያን በመጠቀም የኢህአዴግ ውስጥ ያለውን አጠቃላይ በኢትዮጵያ ፖለቲካ ያለውን ያህል አስተላለፍ በተለይ ለህዋት የሚጠቅም መንገድ ለመዘወር የተጠቀሙበት ነው። ፖለቲካ አል የተደረገ ነው ብዬ ነው ማስበው። ምክንያቱም ያኛው ክስተት ቀጥታ አዴፓን የሚያስጠይቅ ሳይሆን አዴፓ ራሱ ሌሎችን ተጠያቂ ለማድረግ በከፍተኛ ሁኔታ ሊሰራ የሚገባው ነው። አንዳንደኛ ደረጃ የተጎዳው ትልቅ የሆኑ አራት ከፍተኛ ሚና ያላቸው እዚህ ሀገር ውስጥ በሀገር ደረጃ የፖለቲካ ለውጥ እንዲመጣ በጣም አፋኝ የሆነውን ስርዓት እንዲያበቃ ያደረጉ ትልቅ ሚና አስተዋጽኦ ያደረጉ ሰዎች አዴፓ ያጣው። ስለዚህ አዴፓ በዚህ ሊከስስ ሳይሆን የሚከሳውን ሰው ነው ሊፈልግ የሚገባ ነው። ብሌም ዞኑ በዚህኛ ሳድ ነው መሆን ያለበት። ነገር ግን በእኔ አስተሳሰብ ህወሀት በሀገራችን ውስጥ ለመጣው ለውጥ ካምር ላይ የተጎዳው ሄጀሞኒክ የሆነውን ሚናው ያጣው ህወሀት ነው። ስለዚህ አሰላለፉን እንደገና ማስተካከል ይፈልጋል። ይህ አሰላለፍ ደግሞ አንደኛ የኢህአዴግ ውስጥ ለውጥ እንዲመጣ ከዛም በኋላ ወደ ሀገራችን ውስጥ የፖለቲካ ለውጥ እንዲመጣ የአማራ ዲሞክራቲክ ፓርቲ አሁኑ የድሮ ብአዴን የነበሩ አመራሮች ከፍተኛ አስተዋጽኦ አላቸው ከሌሎች አጋሮቻቸው ጋር በመሆኑ። ስለዚህ እንደ ጠላትነት መክፈሱ የማይቀር ነው የሚሆነው በፖለቲካ መንቀፋት ይሄ መጣም አሁን የመጣም ለውጥ እሱን በሚጠቅም መንገድ እየሄደ ነው ብሎ የሚያስብ አይመስለኝም። በተለያዩ የሚያውቃቸው መግለጫዎች ስለዚህ ግን አጋጣሚ መጠቀም በማዕከላዊ መንግስት ውስጥ አዴፓን ያገለለ አዲስ አሰላለፍ ለመመስረት ወይም ደግሞ በአዴፓ ውጭም ከሆነ አዲስ አሰላለፍ ለመከተል ያሰበ፣ ለዚህ ደግሞ መሰናክል ሊሆንብኛል ብሎ ያሰበውን የአማራ ዲሞክራሲ ፓርቲ ተወቃሽ ማድረግ ሊገልል ንድ የፈለገ ይመስላል። ከመግለጫዎቹ አንዳንድ ነገሮችን አይተ ከሆነ ሌላ ደቡብ ክልል የሚካሄዱ የክልል ጥያቄዎች በሰላማዊ መንገድ መመለስ አለበት የማዕከላዊ መንግስቱ ኃይል መጠቀም አይኖርበትም አይነት የመሰሉ የክልል ጥያቄዎችን የሚደግፉ የሚመስሉ የተለመደው አይነት ቋንቋዎችን፣ የብሔር ብሔረሰቦች መብት መከበር አለበት፣ የዚህ ክልል ጥያቄ በሚል በዛኛው የአጣን ሄጂሞኒክ ሚና በአዲስ አሰላለፍ ለመመለስ የሚያደርገው እንቅስቃሴ ውጤታማ አድርጌ ነው የማየው እንጂ እንደው የተፈጠረውን ክስተት ብቻ መሰረት አድርጎ የተሰጠ መግለጫ አይመስለኝም። መልካም፣ ወደ አቶ የማነ ከማለፌ በፊት አቶ ባንታየሁ አንድ ጥያቄ ላከል በተለይ የቅርቡን ድንገት በቅርቡ የተፈጸመውን የእነኝህን የባለስልጣናት ግድያ ተንተርሶ በተራ ቁጥር ሁለት ላይ በሕወሓት ማዕከላዊ ኮሚቴ የተሰጠው መግለጫ ሶስተኛ ወገን አለበት በሚል ማሳበብ ሌሎች ረጃጅም እጆች አሉበት ወዘተ በሚል ህዝቡን ማወናበድ መቆም አለበት ይላል። ከዚህ ውጪ የውስጥ ችግሮችን ለመሸፈን ጥፋቱን በሶስተኛ ወገን እየተሳበበ ነው ይላል። አዴፓ በሌሎች ወገኖች ላይ አሳቧለንኝ ግድያዎች እየከሰሰ ነው የሚል አንድምታ ያለው ጽሁፍ ስለ እሱ የሚያውቁትም የተረዱትም ነገር ካለ ክርክሩ አላበቃም። ባሉላ ጥያቄ ነው። ለዛሬ ተገታው፣ ይቀጥላል። እንግዶቻችንን ለዛሬው እናመሰግናለን። ነገ ቅዳሜ ይቀርባሉ።